ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምረዋል። ከመስታወት አረጋው ጋር ለ30 ደቂቃዎች አብረናችሁ እንዘልቃለን። ሰላም፣ እንደምናመሻችሁ ለዛሬ የያዝንላችሁን ዘገባዎች እናስተዋውቃችሁ። በደቡብ ሱዳን የሰላም ስምምነት ማምጣት ለኢትዮጵያ ብሔራዊ ጥቅም ወሳኝ ነው ሲል የኢትዮጵያ የውጭ ጉዳይ መስሪያ ቤት አስታወቀ። ሬክማቸር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው። የኢትዮጵያ የውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለም ማብራሪያ ሰጥተውናል። እሱን ይዘናል። በተከታዩ ዘገባችን ደግሞ በአዲስ አበባ በነገው ዕለት የታሰበውን ሰላማዊ ሰልፍ በማስመልከት ከአዲስ አበባም ከዚህም ዘገባዎች ይዘናል። በነገው ዕለት ያለውን ለውጥ እንደግፍ፣ ዴሞክራሲን እናበርታ በሚለው ሞቶ ትልቅ ታላቅ ሰላማዊ ሰልፍ ጠርተናል። በውጭ ሀገር የሚኖሩ ኢትዮጵያውያን ስለዚህ ምን ይላሉ? ሆን ብለው ይሄንን ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እንግዲህ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም። ኢትዮጵያ ውስጥ ከማን ናቸው ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላምና የእርቅ ዘመቻ ማካሄድ እንዳለብንና የተደረገው ተደረገው ትግል በአንድ ብሔር ለማቅረብ ሳይሆን ሁሉን ብሔር ሁሉን ሕዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው። የአዲስ ነገሩ መስፍን ነጋሽ ፕሮፌሰር አለማየሁ ገብረ ማርያምና ጀዋር መሐመድ ናቸው ያደመጣችኋቸው። ጊዜ ከበቃን፣ ሌሎች ዘገባዎችም ይዘናል። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። በኢትዮጵያ የምናደርገውን የተናጠል ትጥቅ ትግል ለማቆም መወሰኑን ተቃዋሚው አርበኞች ግንቦት ሰባት ለአንድነትና ለዲሞክራሲ ንቅናቄ አስታወቀ ድርጅቱ በዛሬ ዕለት ባወጣው መግለጫ ከዛሬ ሰኔ 15 ቀን 2010 ዓ ም ጀምሮ በማናቸውም መልኩ በየትኛውም የሀገሪቱ ክፍሎች ምንም አይነት አመጽ ነክ እንቅስቃሴ ከማድረግ እታቀባለሁ ብሏል። በየትኛውም አካባቢ የሚገኙ አባላቶችም ከማንኛውም የአመፅ እንቅስቃሴ እንዲታቀቡ ድርጅታዊ ትዕዛዝ ማስተላለፉን የድርጅቱ መግለጫ ጨምሮ ገልጧል። ጥቅስ የኢትዮጵያ ሕዝብ ላለፉት በርካታ ዓመታት ከአፈና አገዛዝ ለመላቀቅ ወደ ዴሞክራሲ ስርዓት ለመሸጋገር እልህ አስጨራሽ ትግል በማካሄድ ላይ ይገኛል፣ ያለው የአርበኞች ግንቦት ሰባት የሕዝባችን ትግል የወለደውና በኢህአዴግ ውስጥ አፍኖ ይኖር የነበረው የለውጥ ኃይል ይህንን ትግሉን ተቀላቅሎ በዋነኝነት ትግሉን የመምራት ኃላፊነት እየተወጣ ነው ሲል ፈታኝ ባለው በዚህ ወቅት ከኢትዮጵያ ሕዝብና ለውጡን ከሚመራው ወገን ጎን እንደሚቆም ግልጽ ማድረጉን ለጠቅላይ ሚኒስትር አብይ አህመድ የሚቀርብ ንግግር ለጠቅላይ ሚኒስትር አብይ አህመድ በቅርብ ጊዜ ንግግር ድጋፍ በመስጠት ይህንኑ ጠቅሶ ከትናንት በስቲያ ረቡዕ ያወጣው መግለጫ አስታውሷል። የአውሮፓ ህብረት የውጭ ጉዳዮችና የጸጥታ ፖሊሲ ከፍተኛ ተወካይ ፌዴሪካ ሞጌሪኒ በበኩላቸው ኢትዮጵያ ያልጀርሱን የሰላም ስምምነትና የድንበር ኮሚሽኑን ውሳኔ ሙሉ በሙሉ ተግባራዊ ለማድረግ ዝግጁነቷን መግለጿ እና የኤርትራ ፕሬዚዳንት ኢሳያስ አፈወርቂም በጉዳዩ ዙሪያ የሚነጋገሩ ልዑካን ለመላክ መወሰናቸው በሁለቱ ሀገሮች መካከል ረዥም ጊዜ የቆዩትን ልዩነቶች ለመፍታት ወሳኝ እርምጃዎች ናቸው ብለዋል። የድንበሩ ጉዳይ መፈታት ሁለቱንም ሀገሮች የሚጠቅም ለአፍሪካ ቀንድ መረጋጋትም ጠቃሚ ነው ብለዋል ፌዴሪካ ሞጌሪኒ። የአፍሪካ ህብረት ኮሚሽን ሊቀመንበር በመግለጫቸው እንዳመለከቱትም የአውሮፓ ህብረትም በአልጀርሱ የሰላም ስምምነት እማኝነቱ ሁለቱ ሀገሮች ወደ እርቀ ሰላም በሚያደርጉት ጉዞ ለማገዝ ዝግጁ ሆኖ ይጠባበቃል ብለዋል። ለዛሬ የያዝነላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪው የጋቢና ዝግጅቶቻችን ልምራችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማ ግዜርና እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። በደቡብ ሱዳን ሰላምን ማስፈን ለኢትዮጵያ ሀገራዊ ጸጥታና ጥቅም ወሳኝ ጉዳይ መሆኑን የውጭ ጉዳይ መስሪያ ቤት አስታውቆ በጎረቤት ሀገሯ የተከሰተውን የእርስ በርስ ጦርነት ለማስቆም በአዲስ አበባ የተካሄደው የሰላም ድርድር አንዳንድ ምርታዎች የታዩበትና በቀጣይነት ውይይት ለማድረግ ስምምነት የተደረሰበት ነው ብሏል። የደቡብ ሱዳን መንግስት የተቃዋሚው መሪ የሆኑት ደግሞ ሪያክ ማሻርን አንፈልጋቸውን ሲል ከጁባ መግለጫ መስጠቱን የዓለም አቀፍ የዜና አውታሮች ዘግበዋል። የኢትዮጵያ ውጭ ጉዳይ መስሪያ ቤት ቃል አቀባይ አቶ መለስ አለምን ማምሻውን አነጋግሬያቸው ነበር። እንደገለጹልኝ የማሻርን እንቅስቃሴ ገድቦ የቆየው ዕቀባን ለማንሳት በመንግስታቱ በኩል ስምምነት ላይ ተደርሷል። ከአስተዳደር አንጻር እንግዲህ ዋነኛው ዋነኞቹ ተብለው የሚቀመጡት ምን ያህል የምክትል ፕሬዝዳንቶችኑ ማን የትኛውን ቦታ ይውሰድ የካቢኔ መቀመጫዎች ምን ያህል ይሁን፣ ምክትል ሚኒስትሮች፣ ሚኒስትሮች ስንት ቁጥር ይኖራቸው፣ ማን የትኛውን ይውሰድ፣ በደቡብ ሱዳን ፓርላማ መቀመጫው እንዴት ስርጭት ይኑረው፣ በተመሳሳይ መንገድ ማን ስንት መንበር ይኑረው የሚሉ እና መጨረሻ ላይም ደግሞ የደቡብ ሱዳንን የመንግስት አስተዳደር የክልሎች ትስስር እንዴት ይሁን የሚለው ቀደም ሲል በንጥልጥል የቆየ ስለሆነ አዲስ ኮሚሽን እንዲቋቋምና እሱም እንዲወሰን ከመግባባት ተደርሷል። ሌላኛው ጸጥታ ጉዳይ ነው። እንግዲህ ደቡብ ሱዳን ውስጥ መጀመሪያ ግጭት ሲፈጠር በመንግስትና ዶክተር ሬክ ማቻር በሚመሩት የደቡብ ሱዳን ነጻ አውጪ ንቅናቄ መካከል ይሁን እንጂ እየዋለ እያደረ ሌሎች ታራቂ ቡድኖች መጥተዋል። ሌሎች ዱር ቤቴ ያሉ ቡድኖች ተከፍተዋልና የትኞቹ ናቸው የመንግስት አካል የሚሆኑት የሚል ዝርዝር የጸጥታ ሁኔታ ላይ በኢጋድ የሚኒስትሮች ምክር ቤት የቀረበው የኢጋድ የሰላም ሀሳብ ለመሪዎቹ ቀርቦ ክርክር ተካሂዶበታል። ሁለተኛው የነበረው ጉዳይ የዋነኛ የተቃዋሚ ብድመሪ ዶክተር ሬክማቻር እጣ ፈንታ ጉዳይ ነው። ይህ ነው ከአንተ እንደምታውቀው ሬክማቻር ላለፉት ሁለት ዓመታት አካባቢ ከአካባቢው ርቀው ደቡብ አፍሪካን የነበሩት የሰላም ውይይቱን እሳቸው የከሏቸው የቡድናቸው አመራሮች ሲከራከሩበት የነበረ ነው። ስለዚህ የእሳቸው የሰላም አካል መሆን የግድ ነው ሲባል ክርክር ሲደረግበት ነበር። በተለይም ኤስፒኤልኤም አይ ኦ ረክማቻር መምጣት አለበት፣ እሳቸው በሌሉበት ሁኔታ ውስጥ ድርድሩ አንድም ጋት አይሄድም፣ አንድም ጋት መራመድ አይችልም የሚል ጉዳይ ነበር። እሱም ተነስቷል። ይሄ የትናንቱ ስብሰባ የተሳካ ነበር ብለን ማለት እንችላለን። ከሚጠበቀው በላይ የተሳካ ነበር። እንግዲህ እናንተ የተሳካ ነው ምክንያቶች የደቡብ ሱዳን ነጻዎች የንቅናቄ መሪ እና ምክትል ፕሬዚደንት የነበሩትን ዶክተር ረክማቻር ከደቡብ አፍሪካ አዲስ አበባ መጥተው በሰላም ጥረቱ ቀጣይ ሂደት ላይ በአካል እንዲሳተፉ ተወስኗል። ይሄ አንደኛው ትልቅ ስኬት ነው። ቀደም ሲል በጁባ ባለው የፕሬዚደንት ሳልቫ ኪር አስተዳደር በኩል ይሄ የሚታሰብ አልነበረም። በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ጎትጓችነት፣ ተጽዕኖና ማግባባት ይህንን ሀሳብ ተቀብለው ረክማቸርም አዲስ አበባ መጥተው ሁለቱን ከሁለት ዓመት በኋላ የማይታሰብ የሆነ የነበረውን አይቻለም ተብሎ ሲገመት የነበረውን አንድ አዳራሽ አንድ ገበታ ላይ አስቀምጠው አጨባብጠው አስተቃቅፈው በመካከላቸው ያለውን ችግር በሰላም እንዲፈቱት ይሄ ጊዜ የሚሰጥ ጉዳይም እንዳልሆነ የጊዜ ጉዳይ ከነሱ ጋር እንዳልሆነም አስረድተዋቸው ከመግባባት ደርሰዋል። ስለዚህ ሬክማቸር የእንቅስቃሴ ሁኔታቸው ላይ ተጥሎ የነበረው ገደብ እንዲነሳ መሪዎቹ ተስማምቷል። ይሄ ትልቅ ውሳኔ ነው። ለሰላም ሂደቱም አጋዥ ነው ተብሎ ይታመናል። በቀጣይ ሞሪታኒያ ዋና ከተማ ንዋክሾት የሚካሄድ የሰላሳ አንደኛው የአፍሪካ ህብረት ስብሰባ አለ። ከዚህ ጎን ለጎን የአፍሪካ የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ተገናኝተው ተቋጫ እንዲያደርጉበት ከመግባብ ተደርሷል። ይህም ትልቅ እርምጃ ተደርጎ ይወሰዳል። በስተመጨረሻ መጨረሻ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ሁለቱን መሪዎች ሳልቫኪርና ሪያክ ማሻርን እጅ ለእጅ እንዲጨባበጡ፣ እንዲተቃቀፉ ሲያደርጉ ነበር። ስልቱ ምንድን ነው? ፍቅር ያሸንፋል። ዲፕሎማሲ እንግዲህ ሄኖክ እንደ ትርጉምህ ነው። ይሄ ትልቁ ነገር ሁለቱ የፖለቲካ መሪዎች በመካከላቸው ያለውን ችግር ለመፍታት አሁንም እድሉ እንዳለ የሚያሳይ ነው። ፕሬዚደንት ሳልቫኪርም ዶክተር ረኪ ማቻርም ለደቡብ ሱዳን ህዝቦች ነጻነት ትልቅ ዋጋ የከፈሉ የፖለቲካ መሪዎች ናቸው። ይህን ዋጋ ክፍሎ ሲያበቁ ግን ወደ እንደዚህ አይነት የፖለቲካ መሳሳብ ገብቶ ዳፋው ለተራው የደቡብ ሱዳን ህዝብ ሆኗል። ደቡብ ሱዳን ካላት ህዝብ ውስጥ አሁን ሰባ በመቶ የሚሆነው አንድም ከሀገር ውጭ ነው የሚሆነው ያለው፣ ሌላም ከሀገር ውጭ በስደት ላይ ነው ያለው። ሌላውም አገር ውስጥም ቢሆን በስደት ሆኖ ተፈናቅሎ በካምፕ የሚኖር ነው። ይሄ ችግር ቶሎ መፈታት አለበት። የደቡብ ሱዳናዊን እንባ ማበስ ያስፈልጋል። መከራና እንግልታቸው ሊቆም ይገባል። ለዚህ ያላቸውን ፍላጎት ያሳያል። ይሄ ጉዳይ ዞሮ ዞሮ የደቡብ ሱዳናዊያን ጉዳይ ብቻ አይደለም። ችግሩ ከነሱ በላይ ነው። ኢትዮጵያ በመቶ ሺዎች የሚቆጠሩ የደቡብ ሱዳን ዜጎችን ለማስገ ለማስጠለል ተገድዳለች። እነዚህ ደቡብ ሱዳናዊ ወንድሞቻችን ከኢትዮጵያውያን ካለ ውስን ሀብት ላይ ነው እየተቋደሱ የሚኖሩት። ከጸጥታ አንጻር የራሱ ተግዳሮቶች አሉት። ባለፈው አመት በፊት የነበረው የሙሩሌ ችግርን ማስታወስ ይቻላል። ስለዚህ የደቡብ ሱዳን ሰላም መሆን የእኛ ሰላም ነው። ይሄን እንዲመጣ ሁለቱ መሪዎች ወደዚህ ደረጃ እንዲደርሱ ጠቅላይ ሚኒስትሩ ያደረጉት ጥረት አለ። ይሄን ጥረት የምናደርገው ለደቡብ ሱዳናውያን ብቻ ብለን አለ ለራሳችንም ስለሚያስፈልገን ነው። በጣም ነው የማመሰግነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለሰጡኝ ማብራሪያ አመሰግናለሁ ሄኖክ እኔም አንተንም የአሜሪካ ድምጽ ሬዲዮ አድማጮችንም አመሰግናለሁ። እግዚአብሔር ይመስገን። እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን ነው የምናልፈው። ነገ በአዲስ አበባ ከተማ ዲሞክራሲን እናበርታ በሚል መሪ ቃል ሰላማዊ ሰልፍ እንደሚካሄድ የአስተባባሪው ኮሚቴ አስታውቋል። መለስካቸው አመሀ ሙሉ ዝርዝሩን ይዟል። ለዓመታት እጅግ ብዙ የሕዝብ ትዕይንቶችን ሲያስተናግድ የኖረው መስቀል አደባባይ ዛሬ ከኩለ ቀን ጀምሮ የተለየ ድባብ ይታይበታል። ለነገው ግዙፍ ሰልፍ የተለያዩ ዝግጅቶች እየተደረጉ ይገኛሉ። የጠቅላይ ሚኒስትሩን ምስሎች የያዙ ቲሸርቶች እዚህም እዚያም ይሸጣሉ። ከምስሎቹ ጋርም ልዩ ልዩ መፈክሮች ይንበባሉ። ከጎን ከጎንህ ነን፣ የመደመር ቀንና የመሳሰሉት እነዚህን ቲሸርቶች ያስጌጡ መፈክሮች ናቸው። ቁጥራቸው በርከት ያሉ የመገናኛ ብዙሃን ባለሙያዎች ይህንን የተለየ ቀን ዋዜማ ለታሪክ ለማስቀረት የድምፅና የምስል መቅረጫ መሣሪያዎቻቸውን ይዘው የአስተባባሪ ኮሚቴውን ጋዜጣዊ መግለጫ እየጠበቁ ናቸው። እንደ ዘንድሮው የኢትዮጵያ ፖለቲካ ሁሉ ልዩ የሆነው የሰኔ ዝናብ መጣሁ እያለ ማስፈራራት ይዟል። ወዲያውም የድጋፍ ሰልፉ አስተባባሪ ኮሚቴ ሰብሳቢ አቶ ጉደታ ገለልቻ የሰልፉን ምክንያት እንዲህ ገልጸውታል በነገ ያለውን ለውጥ እንደግፍ ግፍ ዲሞክራሲን እናበርታ በሚለው ሞቶ ትልቅ ታላቅ ሰላማዊ ሰልፍ ጠርተናል። ይሄ ሰላማዊ ሰልፍ የማንም ሳይሆን የኢትዮጵያውያን ሰልፍ የምዝጋና ቀን፣ ሁላችንም ያለ ሃይማኖት፣ ያለ ፖለቲካ ልዩነት፣ ያለ አስተሳሰብ ልዩነት በጋራ ሆነን እስካሁን ድረስ አገራችን ኢትዮጵያ ከቅርብ ጊዜ ወዲህ የነበረችበትን ሁኔታ እናቃለን። ዛሬ ደግሞ ከዛ ሁሉ ስጋት ተመልሰን በነጻነት በፍትህ እና በዲሞክራሲ ጎዳና ላይ ገብተናል። አቶ ጒደት አክለውም ነገ መሆን ይኖርበታል ያሉትና ተስፋቸውን ተናግረዋል። ኢትዮጵያውያን በሙሉ በጋራ በአንድነት ኢትዮጵያዊ መንፈስ ኢትዮጵያዊ ስሜትንና ብቻና ብቻን ለመግለጽ እዚህ እንገኛለን ብለን ተስማምተናል። ከተለያዩ ቦታ ተስፋ ሰጪ መረጃዎች እየደረሱን ነው። ስለሆነም በነገ ውለት በሰላም በፍቅር የምናሳልፍበት ቀን ይሆናል ብለን ተስፋ እናደርጋለን። ሌላው የአስተባባሪ ኮሚቴው አባል አቶ ስዩም ተፈራ በአምቦ ዩኒቨርሲቲ በውልቅት የቅጽር ግቢ መምህርና የታወቁ የኢንተርኔት አምደኛ ናቸው። እሳቸው ያተኮሩት ይህ ነገ በመስቀል አደባባይ ድጋፉን ለመግለጽ ይመጣል ተብሎ የሚጠበቀው ከሁለት እስከ አራት ሚሊዮን የሚደርስ ሕዝብ ደህንነቱንና ሰላሙን ለመጠበቅ ምን ማድረግ እንዳለበት ነበረ። ብዙ ነገሮች ሊከሰቱ ይችላሉ። በዋናነት ትኩረት ሰጥተን ያስቀመጥነው ነገር እያንዳንዱ ወደዚህ የሚመጣ ተሳታፊ ማህበረሰብ የራሱን ሰላም ማስከበር መቻል አለበት። ከዛ አልፎ እኛ ያስተማራ ናቸው ሰዎች አሉ፣ ከ1500 እስከ 2000 የሚሆኑ ከነሱ ጋራ መተባበር መቻል አለባቸው። ከዛም አልፎ ደግሞ የጸጥታ ኃይሎች አሉ። የኦሮሚያ አለ፣ የፌዴራል አለ፣ የአዲስ አበባ ከተማ አለ። ከነዚህ ጸጥታ ኃይሎች ጋራ መተባበር መቻል አለባቸው። በቅንጅት ነው የሚሰራው። ከምንም በላይ ግን ዜጎች በራሳቸው ደህንነታቸው ማስከበር መቻል አለባቸው። የተለየ እንቅስቃሴ ሲኖር ከጸጥታ ኃይሎች እና ከአስተባሪዎች ጋር ተነጋግረው ነገሮችን በቀላሉ መፍትሄ የሚያገኙበት ነገር መመቻቸት አለበት። ከአስተባባሪ ኮሚቴው አባላት አንዱ የቀድሞ አንድነት ለዲሞክራሲና ለፍትህ ፓርቲ አባል የነበረው ንቁ የፖለቲካ ተሳታፊ ስንታየው ቸኮል ስለነገው የድጋፍ ሰልፍ ይህንን ብሎ ነበረ። በተወሰነ መልኩ በኢትዮጵያ ፖለቲካ ውስጥ አዲስ የሆነ ባህል ስለመጣ አዲስ የሆነ ብልሽታ፣ የዲሞክራሲ ብልሽታ ስለመጣ እነዚህ ገንቢ ሀሳቦች መደገፍ መቻል አለብን። እነዚህ ገንቢ ሀሳቦች እንዳይቀለበሱ ደግሞ መከላከል አለብን በሚል ነው። በጣም በሚገርም ሁኔታ በኢትዮጵያ ታሪክ ውስጥ ይሄ ሰልፍ ከ13 ዓመት በኋላ ለመጀመሪያ ጊዜ ክስተት የሆነ ሰልፍ ነው ተብሎ ይጠበቃል። ይሄ ሰልፍ የወለደው ህዝብ ነው የወለደው የሚጨርሰውም ህዝብ ነው። ያለ መንግስት ትእዛዝ ወይንም ያለ ፓርቲ ትእዛዝ ለመንግስት የድጋፍ ሰልፍ ህዝብ ይወጣል ተብሎ ሲነገርና የዝግጅቱ ዋዜማ እንዲህ በአደባባይ ሲጧጧፍ በኢትዮጵያ ታሪክ ይህ የመጀመሪያው ሳይሆን አይቀርም በብዙዎቹ አስተያየት ለማንኛውም ዛሬ በማኅበራዊ መገናኛ ብዙሀን አንድ ቀል ቢጤ ግጥም ወጥቷል ወይ አዲስ አበባ ወይ አራዳ ወይ አገር ሲረጋጋ ሰልፍ አማረሽ ወይ የሚል መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የተጀመረውን ለውጥ ለመደገፍ ዲሞክራሲን ለማበረታታት በሚል በነገው ዕለት የተጠራው ሰልፍ በሰላም እንዲጠናቀቅ የሚጠይቁ ይድረስ ለአዲስ አበቤዎች የሚሉ መልእክቶች እየተጻፉ ነው። መልእክቶቹ ሰልፉ ከግጭት የተጠበቀ ይሁን፣ በሰላም ወጥታችሁ በሰላም ግቡ የሚል ይዘትም ያላቸው ናቸው። ጽዮን ግርማ የተወሰኑ ጸሐፊዎችን መርጣ ተከታዩን አጠናቅራለች። በአዲስ አበባ ከተማ በነገ ውለት የተጠራው ሰልፍ ዓላማ ጠቅላይ ሚኒስትር ዶክተር አብይ አህመድ ከተመረጡ ሶስት ወር ሳይሞላቸው ኢትዮጵያን ወደ ዴሞክራሲያዊ ሀገር ለማሸጋገር የጀመሩ ጥረት እንዳይቀለበስ ድጋፍ ሊሰጣቸው ይገባል የሚል ዓላማን ያዘለ እንደሆነ አዘጋጆቹ ለአሜሪካ ድምጽ ተናግረዋል። ሰሞኑን በኢትዮጵያ በተለያዩ አካባቢዎች በተለይም ደግሞ በደቡብ ክልል የተፈጠሩ ግጭቶች ያሰጓቸው የመብት ተከራካሪዎችና አራማጆች ደግሞ ከዚህ በኋላ ኢትዮጵያ ምድር ሰላም እንዲወርድ የተፈጠረው ተስፋም እንዳይደበዝዝ ወጣቶች ከግጭት ሊቆጠቡ ይገባል ሲሉ መክረዋል በየማህበራዊ ገጾቻቸው። የቀድሞ የአዲስ ነገር ጋዜጣ ዋና አዘጋጅ የአሁኑ ዋዜማ ሬዲዮ አዘጋጅ መስፍን ነጋሽ ይድረስ ለአዲስ አበባ ከአዲስ አበባዊ በሚል ዛሬ በጻፈው ጽሁፍ ስለ ስጋቶቹ ይገልጽና ስለ አዲስ አበባ ይዘረዝርና ሰልፉ አንዷን ልጅሽን አስደስቶ ሌላኛዋን የሚያስከፋ እንዳይሆን የሚሰጉ ድምጾች ሰማው ስጋታቸው እንደሚያሰጋሽ አውቃለሁ። ልጆችሽ እንዲህ ያለውን ነገር እንዲጸየፉት አስታውሻቸው፣ ንገሪያቸው፣ ዘክሬያቸው፣ ገስጫቸው። ያንቺ ልጅነት በአጥንትና በደም ቆጠራ በመወለድ አሊያም በቋንቋ ጥራት ካልሆነም በሀብት ብዛት የሚገኝ ወይም የሚታጣ እንዳልሆነ አስታውሻቸው። እጅግ ያዘነ የተቆጣ የተቀየመ ወይም የተደሰተ ሰው መልካሙን ቀን መርሳት ልማዱ ነውና ደጋግመሽ አስታውሻቸው። ተማጸኛቸው፣ ይሰሙሻል። ማንም አይከፋ ባያቸው ይላል ጽሑፉ። መስፍን ነጋሽ ባለፈው ሳምንት የተፈጠሩት ግጭቶችን የሚያመላክቱ ምስሎች ማየቱና በሰልፉ ላይ አንዱ አንዱን በማስከፋት ጸብ እንዳይፈጠር በመለማመን ጭምር የተጻፈ እንደሆነ ይናገራል። እንግዲህ አዲስ አበባ ትንሿ ኢትዮጵያ ናት በሁሉም መልኩ እና ሰልፍ ሲወጣም ለመጀመሪያ ጊዜ አይደለም። በተለይ በምርጫ ዘጠና ሰባት ወቅት ተወጥቶ አይተናል። አሁንም የሰልፉ ዓላማ ማንንም ማውገዝ ወይም ሌላ ነገር አይደለም። አሁን የታየውን ተስፋ ይቀጥል ለማለት ነው። አዲሱን ጠቅላይ ሚኒስትር የተናገርከውን ፈጽም ለመፈጸም ያብቃህ እንረዳሃለን ለማለት ነው። እዚሁ መንፈስ ሰልፉ እንደሚካሄድ ተስፋ አደርጋለሁ። አዲስ አበባችን እንደማተሳፍርን አምናለሁኝ። ከመተማመን ተነስቶ አንድ ላይ ስለ ፍቅር፣ ስለ ተስፋ ቢነገር ቢጮህ መልካም ነው መካከል ላይ በማወቅም ባለማወቅም አንዳንድ ጊዜ እልህ አንዳንድ ጊዜ ደስታም ቢሆን ከልክ ሲያልፍ ደግሞ የማይገባ ነገር የሚናገር ሰው የማይገባ ነገር የሚያደርግ ሰው ካጋጠመንም በግል ይዘን አነጋግረን ተወያይተን በፍቅር ለማሳመን ሞክረን በዚህ በዚህ መንገድ መያዝ ያስፈልጋል። ሆን ብለው ይሄንን ሰልፍ ወደ ሌላ አቅጣጫ ለማዞር የሚሞክሩ ሰዎች ሊኖሩ እንደሚችሉ እንግዲህ እየተነገረ እየሰማን ነው። ይሄንን ማድረጋቸው ማንንም የሚጠቅም አይመስለኝም። ግን እንደዚህ አይነት ሰዎች ደግሞ ካሉ እነሱንም ቢሆን ይዞ ለፖሊስ ማስረከብ፣ ትልቁ ነገር እሱ ነው። አንድ ሰው የተሳሳተ ነገር ወይም በዚህ ሰልፍ ላይ ይሆናል ተብሎ የማይጠበቅ ነገር ቢናገር ወይም ቢያደርግ፣ መልሶ ወደ ድብድብ፣ ወደ መጣላት መሄድ ሳይሆን የራስን ስሜት ገዝቶ ለፖሊስ መን መስጠት፣ ሪፖርት ማድረግ ያስፈልጋል። በጣም ምክንያቱም የተለየ ዓላማ ያለው ሰው መቀስቀስ ነው ዓላማው፣ ጠብ መጫር ነው ዓላማው። ስለዚህ ለእንደዚህ አይነት ሰዎች አለመንበርከክ ነው ለሚፈጥሩት ወጥመድም አለመ መውደቅ ያስፈልጋል። እና በአጠቃላይ ለሌላው የኢትዮጵያ ክፍልም በመላ ሀገሪቱ ለሚኖሩ ወገኖቻችንም የምናስተላልፈው መልእክት ትልቅ ነገር ነው እና በትዕግስት መተያየት በመተማመን መውጣት ያስፈልጋል። ላለፉት አስራ ሶስት ዓመታት በኢትዮጵያ የፖለቲካና የሰብአዊ መብት ጉዳዮችን በመጻፍ የሚታወቁትና በካሊፎርኒያ ስቴት ዩኒቨርሲቲ ሳን በርናንዲኖ የፖለቲካ ሳይንስ መምህርና የሕግ ባለሙያ የሆኑት ፕሮፌሰር አለማየሁ ገብረ ማርያም እኔ አዲስ አበባ ሰልፉ ላይ ተገኝቼ ሀሳቤን ለጠቅላይ ሚኒስትሩ ማቅረብ ስለማልችል የአዲስ አበባ ነዋሪዎች መልእክቴን አድርሱልኝ ሲሉ ጽፈዋል። ስለ ደብዳቤያቸው ጠይቄያቸው ነበር። በኢትዮጵያ አሁን ባለፉት ዓመታት የነበሩት የጥላቻ የህዝብ መከፋፈል የመሳሰሉት ፖለቲካ ለአንድም ለዘላለም ከኢትዮጵያ ምድር ለማጥፋት በሚያደርጉት ጠቅላይ ሚኒስትሩ ጥረት ላይ ከጎናቸው እንደምቆምና እንደማበረታታቸው እንዲገልጹልኝ፣ ሁለተኛ ደግሞ ኔልሰን ማንዴላ መልካምና እርቅ ብለው የሰየሙሉንን መንገድ በኢትዮጵያ ሆነ በአፍሪካ የሰየሙሉንን መንገድ አብሬያቸው ከጠቅላይ ሚኒስትሩ ጋር እንደመጓዝ በሶስተኛ ደረጃ ደግሞ በኢትዮጵያዊነት መንፈስና በጎ አድራጎት የዘር ጎሳ ጥላቻን የመሳሰሉትን ነገሮች፣ ህዝቡን የሚያራርቁ ነገሮችን አጥፍተን ሰላምና ፍጥር እንደምን እንድንመሰርት ከኢትዮጵያ ህዝብ ጋር አብሬ እንደመቆም ኢትዮጵያ ውስጥ ከማን ናቸው? ከመንደር አንስቶ እስከ ትልልቅ ከተማና መዲና ድረስ በሙሉ ሁላችንም ተባብረን የሰላም እና የእርቅ ዘመቻ ማካሄድ እንዳለብን እና ያንንም ደግሞ ወደ ኋላ ሳንል የውጭ ሰው የሌላ ሰው ሳንል ሁሉንም በማካተት ሁሉንም በማጠፍ ወደፊት መጓዝ የሚያስችለን መንገድ እንደሚያስፈልግና በዛም ላይ ደግሞ እኔ በግሌም ሆነ ከኔ ጋር ያሉትንም ባለሙያዎች በብዙ መንገድ በህግ ያሉትን፣ በዩኒቨርሲቲ በኩል ያሉትን እነሱን ለማደራጀት እና አብሮ ከህዝቡ ጋር እንዲሰለፉ ለማድረግ በተለይ በዳያስፖራ ያሉትን በጠቅላላ እነሱን ለማንቀሳቀስ እና ከኢትዮጵያ ህዝብ ጋር ተሰልፈው እንዲሰሩ ያለኝ የግል ፕላን እና ከእነሱም ጋር የማደርጋቸውን ድርጊቶች የአዲስ አበባ ህዝብ እኔን ወክሎ ለጠቅላይ ሚኒስትሩ እነዚህን ነገሮች እንዲያስተላልፉልኝ ነበር ያቀረብኩት፣ በሰፊው የተበተነ ጽሁፌ ላይ የገለጽኩት ማለት ነው። የኦሮሞ ሚዲያ ኔትወርክ ስራ አስኪያጅ ጃዋር መሐመድ ሰልፉ የተዘጋጀበትን ዓላማ ለማሳካት ፍጹም ሰላማዊና በመከባበር ላይ የተገነባ ሊሆን ይገባል ይላል ይሄን ሰልፍ የማይፈልጉ በተለይ ደግሞ ይሄን ለውጥ የማይፈልጉና ለውጥ ማደራቀፍ የሚፈልጉ ኃይሎች እንዳሉ እናጋለን እነዚህ ሀይሎች ደግሞ በተለይ ሰልፉ ወደ ብጥብጥና ገጭት ለመፍጠ ለመግፋት ይሞክራሉ የሚል ጥርጣሬ አለ ይሄንን ሙከራቸውን ለማክሸፍ ከፍተኛ ጥንቃቄ ያስፈልጋል ከዚህ ጥንቃቄ ውስጥ አንዱ ሰዎችን ሊያቃርኑ ወይም ደግሞ ሊያጣሉ የሚችሉ መፈክሮች ባንዲራዎች አባባሎች ፎቶዎች ሊወጡ ይችላሉ እነዚህ መውጣታቸው ህዝብን ሊያስቆጣ አይገባም። ወደ ግጭትም ሊያስገባ ፈጽሞ አይገባም። የሚያስፈልገው ዲሞክራሲ ምህዳሩ እንዲሰፋ እስከሆነ ድረስ ማንኛውም ሰው የፈለገውን ፎቶ፣ የፈለገውን አርማ፣ የፈለገውን መፈክር ይዞ ከወጣ መከበር አለበት። መነካካት አያስፈልግም። በተለይ ደግሞ በተለይ የጠበቃ ርጌት አስተላልፍ የነበረው አሁን ባለው ሂደት ውስጥ ብሄርን ብሄር ለማጋጨት ሙከራ እየተደረገ ነው። በተለይ ደግሞ በትግራይ ህዝብ ላይ የማጥላላት አይነት ዘመቻ እንዲሆን እየተሞከረ እንደሆነ ይሄ ሰልፍ ጸረ ትግራይ እንደሆነ ፍሬም ዋለ እየሞከሩ ስለሆነ ያ እዚህ ሰልፍም አደገኛ ነው፣ ለሀገሪቷም አደገኛ ነው። የተደረገው ትግል በአንድ ብሄር ለማቅለብ ሳይሆን ሁሉን ብሄር፣ ሁሉን ህዝብ ያካተተ ዲሞክራሲያዊ ሰላማዊ መንግስት እንዲፈጠር ዲሞክራሲ እንዲኖር ነው እና እዛ ሰልፍ የሚሳትፈው ህዝብ በተለይ የጸረ ፌራ አመለካከት እንዳይጸባረቅ ለማዘባረቅ የሚሞክሩትንም በመቅሩ በመምከር እና በመገሰብ ወደ መንገድ መመለስ እንዳለበት በአጠቃላይ ፉ በሰላም እንዲያልቅ ሁሉም ሰው የበኩሉን እንዲያደርግ በተለይ ደግሞ ባለፉት አራት አመታት ሰልፎችን በማዘጋጀት ተቃውሞችን በማዘጋጀት ልምድ ያካበቱት ቄሮዎችና ፋናዎች ዘርማዎች ከፍተኛ ኃላፊነት ይጠበቅባቸዋል። ጸጥታን በማስከበር የተረጋጋ ሁኔታ እንዲኖር ከፍተኛ ጥበቃ ማድረግ ያለባቸው ከፖሊስና ከሌላው የጸጥታ ኃይል ጋር አብሮ ሆኖ ይህን ስራ እንደሚሰሩ ተስፋ አደርጋለሁ። የነበረ ባለፈው ሳምንት በነበሩት ዘገባዎቻችን በደቡብ ክልል ሶስት ከተሞች በጉጂ እና በጌዲዮ እንዲሁም አንዳንድ አካባቢዎች ግጭቶች እንደነበረ በዚህ ግጭትም የሰዎች ሕይወት መጥፋቱን ንብረት መውደሙንና ሰዎች ከቀያቸው መፈናቀላቸውን መዘገባችን ይታወሳል። ይህንን ተከትሎም ጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረውን ለውጥ ለማደናቀፍ የሚሰሩ ሰዎች እጅ እንደሚኖርበት መግለጻቸውም ይታወሳል። ያነጋገርናቸው ናቸው ነዋሪዎችም ከግጭቱ ጀርባ የተደራጁ አካላት አሉ የሚል ጥርጣሬ እንዳላቸው መግለጻቸውም አይዘነጋም። ስጋቶቹ ከነዚህ ሁኔታዎች የመነ ሆነ ያነጋገርናቸው ሰዎች ገልጸውልናል። በዛሬ ዕለት መግለጫን የሰጡት የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት ኃላፊ ሚኒስትር አቶ አህመድ ሸዴ ህዝቡ የራሱ ሰላም ጠባቂ እንዲሆን አሳስበዋል። የፌዴራል ፖሊስ ኮሚሽነር ጄኔራል ዘይኑ ጀማል በበኩላቸው በሰጡት መግለጫም ፖሊስ የሰልፈኛውን ደህንነት ለመጠበቅ ዝግጅት ማድረጉን ተናግረዋል። ጠቅላይ ሚኒስትር አብይ አህመድም በዚህ ሰልፍ ላይ ይገኛሉ ተብሎ እንደሚጠበቅ የሀገር ውስጥ መገናኛ ብዙሀን አቶ አህመድ ሸዴን ጠቅሰው ዘገባ አቅርበዋል። ለአሜሪካ ድምጽ ጽዮን ግርማ፣ ዋሽንግተን ዲሲ ጽዮንን ለዘገባው እናመሰግናለን በነገው ምሽት ዝግጅታችን የአሜሪካ ድምፅ ሬዲዮ ይህንን ሰላማዊ ሰልፍ አስመልክቶ ሙሉ ዝግጅታ ለአንድ ሰዓት የሚቆይ በአማርኛ በአፋን ኦሮሞና በትግርኛ ስለሚያቀርብ እንድትከታተሉ እንጋብዛችኋለን። የዓለም አቀፉ የእርዳታ ሰጪ ድርጅቶች ከየመን የባህር ወደብ ከተማ ሁዴዳ ጦርነቱን በመሸሽ መውጣታቸው ይታወቃል። በመቶ ሺዎች የተቆጠሩ ነዋሪዎች ችግሮቻቸው እየተባባሰ እንደሄደም ገልጻ፣ ሊሳ ሽላይን ከጄኔቫ ያደረሰችንን ዘገባ መስታወት አድርገው ይዛለች። በመንግስት ወታደሮችና በአማጽያኑ መካከል በሚካሄደው ጦርነት ሳቢያ በየመን የወደብ ከተማ ሁዴይዳ ለሚኖሩ ሰላማዊ ሰዎች ከፍተኛ ፈተና እንደሆነ ተገለጸ። በሁቲ አማጽያን ቁጥጥር ስር የምትገኘውን የሁዴዳን ከተማ ለማስለቀቅ በሳውዲ አረቢያ የሚታገዘው የሀገሪቱ መንግስት ከፍተኛ የጦር ድብደባው ቀጥሏል። ዓለም አቀፍ የእርዳታ ድርጅቶች የሁዴዳን ወደብ ከተማ በአሁኑ ሰዓት በዓለማችን ለሰው ልጆች አስከፊው ቦታ በማለት ገልጸዋታል። የዓለም አቀፉ የእርዳታ ድ የድርጅት ቃል አቀባይ ጄንስ ላይራክ በሁዴዳ የሚገኙ ሰዎች ያሉበት አጣብቂኝ ሁኔታ ያሳስባቸዋል። ውጊያው ከመጀመሩ ቀደም ብሎ በየመን በሌሎች ከተሞች ከነበሩት ጦርነቶች የሁዴዳ በጣም የከፋ እንደሆነ ገልጸውም ነበር። ሁዳይዳ 25 በመቶ የሚሆኑት በሁዴዳ የሚኖሩ ሕፃናት በምግብ እጥረት እየተሰቃዩ ነው። ከእርዳታ ድርጅቶች በአግባቡ ምግብ መዳረስ ቢችል 100 ሺ የሚሆኑ ሕፃናትን መታደግ ይቻል ነበር። ባለፈው ዓመት በሁዴዳ በዚህ ዘመን ያልታየ የኮሌራ ወረርሽኝ ተከስቶም ነበር። ባለፈው ዓመት በኮሌራ ወረርሽኝ አንድ ሚሊዮን ሰዎች ተይዘው ነበር። በዚህ ያህል ቁጥር የተያዘው በዓለም አስከፊ ተብሎ እንዲመዘገብም አድርጎታል። የዓለም አቀፉ የጤና ድርጅት ቃል አቀባይ ክርስቲያን ሌንድማርክ ለቪኦኤ በቅርቡ እንደገለጹት ከዚህ ቀደም በሁዴዳ የተከሰተው የኮሌራ ወረርሽኝ በድጋሚ ቢከሰትስ የሚል ስጋት እንዳላቸው ገልጸዋል። ሰኞ ዕለት የከተማዋ ዋና የውሃ መሳቢያ ጉዳት ደረሰበት። 10 ሺህ አባወራዎችና አማወራዎች የውሃ እጥረት ገጥሟቸዋል። በዚህ ምክንያት ደግሞ ከውሃ ጋር ተያያዥ የሆኑ በሽታዎች ሊጋለጡ ይችላሉ። ስለዚህ አሁን የምናየው ሁኔታ የኮሌራ ወረርሽኝ ይከሰታል የሚል ስጋት አሳድሮብናል። ለስምንት መቶ ሺህ ሰዎች በሁዴዳ በአፍ የሚሰጥ ክትባት ለማዳረስ ጥረት መያዙንም በመጨረሻ ተናግረዋል። የምትከታተሉ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የቴክኒክ እክል ገጥሞላን፣ እስከዚያው ደግሞ የዕለቱን ዋና ዋና ዜናዎች እናሰማቸዋለን ልል ነበር። ይሄው ሙዚቃው መጥቷል። በዚሁ እንሰናበታል። ሰርቷል። እንግዲህ በዚሁ እንሰናበታችሁ። ለዛሬ ያዝንላችሁ ዘገባዎች እነዚህ ነበሩ። እንግዲህ በነገው ዕለት ስለ ሰላማዊ ሰልፉ በተመለከተ ቅድም ሄኖክ እንደነገራችሁ ሙሉ ዘገባ ይኖረናል። ተከታተሉት። በሦስቱም ቋንቋ ፌስቡክ አትቬ አማሃሪክ ላይ እንደዚሁ ተከታተሉን። ዘጋቢዎቻችን በአዲስ አበባ በሌሎችም ስፍራ ያሉ ሁኔታውን እየተከታተሉ መረጃውን ለእናንተ ያደርሳሉ። ፌስቡክ አት ቪኦ አማሐሪክ ላይ ዝግጅታችንን እንግዲህ በዚሁ እናጠናቀቃለን። መስታወት በነገር ላይ የናይጄሪያ ብሔራዊ ቡድን ዛሬ ሁለት ወርቅ ወርቅ ግቦችን በሰሜን ናይጄሪያው አጥቂ ሙሳ አግብቶ ያሸነፈበት ነው። መልካም እድል በቀጣይነት ከአርጀንቲና ጋር ይገጥማሉ። መልካም ምሽት። መልካም ምሽት። سنین رادونی سگل امریکا